ቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለሕዝብ ተወካዮች ምክር ቤት አዲስ ካቢኔያቸውን አቅርበው አጸድቀዋል። ስራዬን ለመፈጸም ቃል ገባለሁ። የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በምንመራው መስሪያ ቤት ለብክነት የሚደረጉ ጊዜን፣ ገንዘብን፣ ንብረትን የሚያወድሙ ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም፣ ለአዲሶቹ ማሳሰብ እፈልጋለሁ። በኢትዮጵያ አብይ ከሆኑት የተቃዋሚ ፓርቲዎች ማስተያየት ይዘናል። የመድረኩ ፕሮፌሰር በየነ ጴጥሮስ እንዲህ ብለዋል። ብዙ ለውጥ አ

ላይ የሰማችሁት ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች በድጋሚ ተመልሰን መጥተናል። የጠቅላይ ሚኒስትር አብይ አህመድ አዲስ ካቢኔ በመሰረቱ ከወትሮ የተለየ እንዳልሆነ የተቃዋሚ ፓርቲ መሪዎች ተናገሩ። የአንዳንድ የቀድሞ ሚኒስትሮች ከስልጣን መንበራቸው መነሳት ወይም ወደ ሌላ መሸጋሸጋቸው ግን የሚያበረታታ እርምጃ እንደሆነም አንዳንዶቹ ገልጸዋል። ከ ሃያ ስምንቱ ሚኒስትሮች አስራ ስምንቱ በነበሩበት የሚቀጥሉ ወይም በሌላ መስሪያ ቤት በተመሳሳይ ኃላፊነት የተሾሙ ናቸው ጠቅላይ ሚኒስትሩ ሹመቱን ሲያሳውቁ በአገልግሎት አሰጣጥ ውስጥ ህብረተሰቡን ማማረርና የሙስና አድራጎቶች በዋዛ ሊታለፉ የማይገባቸው እንደሆኑ አሳስበዋል። ዝርዝር ዘገባውን በኋላ ላይ እንመለስበታለን። ሚኤል ዲያዝ ካኔል ቀጣዩ የኩባ ፕሬዚዳንት ሆነዋል። የ57 ዓመት እድሜያቸው ላይ የሚገኙት ዲያዝ ካኔል በፕሬዚዳንትነት የተሰየሙት ለመጪዎቹ አምስት ዓመታት የስልጣን ዘመን ሲሆን ከካስትሮ ቤተሰብ ውጭ የሆነ ሰው ኪውባን ሲማራ በ60 ዓመታት ውስጥ የመጀመሪያው ሰው መሆናቸው ነው። አዲሱ ፕሬዚዳንት ዛሬ ቃለመሐላ ሲፈጽሙ የካስትሮን አብዮት እንደሚቀጥሉ ቃል የገቡ ሲሆን ቀድሞም ቢሆን የተለየ ለውጥ ያመጣሉ ተብሎ አለመጠበቁ ተነግሯል። የ86 ዓመቱ ራውል ካስትሮ ከአስር 10 ዓመታት በኋላ ስልጣናቸውን ያስረከቡ ሲሆን የኪውባን አብዮት መርተው በ1951 ዓ ም ስልጣን የያዙት ወይም የተቆናጠጡት ታላቅ ወንድማቸው ፊደል ካስትሮ በ2000 ዓ.ም በጤና መታወቅ ምክንያት እስከወጡ ድረስ ሀገሪቱን በጠቅላይ ሚኒስትርነትና በፕሬዚዳንትነት ግማሽ ምእት ዓመት ለሚሞላ ጊዜ በአጠቃላይ መርተዋል። በአዲሱ አመራር ወጣቶች ከፍ ወዳሉ የአመራር እርከኖች ቢዘልቁም ራውል ካስትሮና ለሌሎቹም አንጋፋ የሚባሉ የአብዮቱ ሰዎች የኮሚኒስት ፓርቲውን አመራር ተቆናጠው የሚቆዩ በመሆኑ በመሰረቱ ስልጣኑ በካስትሮና በአጋሮቻቸው እጅ እንደሚቆይ ተነግሯል። በቅርቡ ኬሚካል ጥቃት ተፈጽሞባታል በተባለችው በሶሪያዊቱ ዶማ ከተማ ውስጥ በተባበሩት መንግስታት ድርጅት ልዑካን ላይ አነስተኛ ተኩስ ተከፍቶ እንደነበር ተገለጸ። የኬሚካል ጥቃቱን ምንነት ይፈትሻል የተባለው የመንግስታቱ ድርጅት ቡድን ወደ ከተማይቱ ሲዘልቅ የፈንጂ አደጋም ተደቅኖበት እንደነበረ ታውቋል። የምርመራ ፍተሻ ቡድኑ አካባቢውን ለቆ እንዲወጣ ምክር ተሰጥቶት እንደነበረም የዓለም አቀፉ የኬሚካል ጦር መሳሪያዎች ክልከላ ድርጅት ዳይሬክተር አህሜት ኢዙምሱ ተናግረዋል። በዘጠና ሁለት ዓመት ዕድሜያቸው ማረፋቸው ከትናንት በስቲያ የተነገረው የዩናይትድ ስቴትስ የቀድሞዊቱ ቀዳማዊት እመቤት ባርብራ ቡሽ አስክሬን ቀብር ከነገ በስቲያ ቅዳሜ እንደሚፈጸም ተነግሯል። የቴክሳሷ ከተማ ሂውስተን የባርብራ ቡሽን ሕይወትና ቅርስ በማክበር በመዘከር ላይ ስትሆን፣ ትናንት ምሽትና ሌሊቱን የከተማዊቱ መዘጋጃ ቤት ሕንፃ ይወዱት በነበረው ቀለማቸው ሰማያዊ ብርሃን አሸብርቆ እንደነበረ ታውቋል። በመጨረሻም የዩናይትድ ስቴትስን የስለላ ተቋም ሲአይኤን ሴት በዋና ዳይሬክተርነት ስትመራው የመጀመሪያ ሊሆኑ የሚችሉት የአሁኑ ምክትል ዳይሬክተር ጂና ሀስፐል የፊታችን ግንቦት አንድ በህግ መወሰኛ ምክር ቤት መራጭ ኮሚቴ ፊት ቀርበው ቃላቸውን እንደሚሰጡ ተገለጸ። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዛሬ ዕለት ለህዝብ ተወካዮች ምክር ቤት አዲስ ካቢኔያቸውን አቅርበው አጸድቀዋል። ከ28ቱ የካቢኔ ሚኒስትሮች አብዛኞቹ ማለትም 18ቱ ባሉበት ቀጥለዋል ወይም ደግሞ በሌላ መስሪያ ቤት በኃላፊነት ተሹመዋል። ጠቅላይ ሚኒስትሩ የሚኒስትሮቹን ሹመት ያጸደቁት በአገልግሎት አሰጣጥ ህብረተሰቡን በማማረርና የሙስና ተግባር ሊታለፉ የማይገባቸው ቀይ መስመሮች መሆናቸውን በማሳሰብም ጭምር ነው ይለናል እስክንድር ፍሬው ከአዲስ አበባ ባደረሰን ተከታዩ ዘገባ። እኔ በዛሬው ዕለት በህዝብ ተወካዮች ምክር ቤት ፊት ቀርቤ ሚኒስትር ሁኜ ስሾም ለህገ መንግስቱ ታማኝ በመሆን ከሀገሪቱና ከህዝቡ የተጣለብኝን ኃላፊነት በቅንነት፣ በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል ገባለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዚህ ኃላፊነት ከመጡ በሶስት ሳምንታት ጊዜ ውስጥ የመጀመሪያውን የካቢኔ ሹምሽር አካሂደዋል። ጠቅላይ ሚኒስትሩ ለፓርላማ አባላት እንዳስረዱት የካቢኔ ሹምሽሩ ጠቅላይ ሚኒስትሩ ለፓርላማ አባላት እንዳስረዱት የካቢኔ ሹምሽሩ ኢህአዴግና መንግስት ያካሄዱትን ግምገማ ተከትሎ እየተከናወነ ነው። ባለፉት ጥቂት አመታት በሀገራችን የተከሰቱትን ችግሮች ለመፍታትና ያለውን ሁኔታ ለመቀየር ድርጅታችን ኢህአዴግ ዝርዝር ግምገማ ካደረገ በኋላ የአመራር ለውጥ ማድረጉና ይህም ለውጥ በሰላማዊ መንገድ መፈጸሙ ይታወሳል። ይህ ከሆነ በኋላ የችግሩ መንስኤ በዝርዝር ጥናት የሚሻ ቢሆንም በግምገማዎቻችን ካየናቸው አንኳር አንኳር ጉዳዮች በመነሳት አንዱ መፈተሽ የፈለግነው ኤሪያ የአስፈጻሚ አካላትን የማስፈጸም ብቃትን። በዚሁ መሰረት አንደኛ፣ ባለፉት አንድ ዓመት ተኩል ገደማ የምክር ቤት ቋሚ ኮሚቴ ክትትል ሪፖርት በዝርዝር በመገምገም፣ ሁለተኛ፣ የአስፈጻሚ ተቋማት የአፈጻጸም ሪፖርት እንዲሁ በዝርዝር በመገምገም፣ ሶስተኛ፣ የሰው ሀብትና የፐብሊክ ሰርቪስ አገልግሎት አሰጣጥ ሱፐርቪዥን ክትትል ሪፖርት በዝርዝር በመገምገም አራተኛ የዋና ኦዲት የክዋኔን እና የፋይናንስ ኦዲት ሪፖርት በዝርዝር በመገምገም ሁሉም ተቋማት አስፈጻሚ መስሪያ ቤቶች ጋር ዝርዝር ግምገማ አካሂደናል። በተካሄደው ግምገማ አሁን ሕዝብ የሚያነሳቸውን ጥያቄዎች በበቂ ሁኔታ ለመመለስ እንዲያስችል የሚኒስትሮች ሽግሽግ ማድረግ አስፈላጊ መሆኑ ታምኖ ታምኖበታል አንደኛው ምክንያት የካቢኔ ሽግሽግ እንዲካሄድ ምክንያት የሆነው ሁለተኛው ነጥብ ደግሞ የሴቶችን ተሳትፎ የማረጋገጥ ጉዳይ መሆኑን ጠቅላይ ሚኒስትሩ አብራርተዋል። አዲሱ ጠቅላይ ሚኒስትር የሚኒስትሮቹን ሹመት ያጸደቁት በኃላፊነት በሚቆዩባቸው ጊዜያት ሊያልፏቸው የማይገቡ ቀይ መስመሮች መኖራቸውን በማሳሰብ ጭምር ነው። የአገልግሎት አሰጣጥ ችግርና ሙስና አሁን የሚሾሙትም ሆኑ ባሉበት የሚቀጥሉ ሚኒስትር ሆነው የሚቀጥሉ የካቢኔ አባላት እንዲገነዘቡ በዚህ ምክር ቤት ፊት በታላቅ ትህትና ላቀርብላቸው እንፈልገው። አንደኛ የአቅም ውስንነት ካለ ለመማር ዝግጁ እስከሆኑ ድረስ በመደጋገፍ ያንን ክፍተት መሙላት ይቻላል፣ ቶለሬት ማድረግም ይቻላል። ነገር ግን ሁለት ሊታለፉ የማይገባቸው አንኳር አንኳር ጉዳዮች አሉ። አንደኛው ህዝብ በመንግስት ላይ ቅሬታ የሚያቀርብበት የአገልግሎት አሰጣጥ ጉዳይ አሁን ያለውን አገልግሎት አሰጣጥ ሁኔታ መቀየር መቻል ግዴታና ቀይ መስመር መሆኑን መግለጽ እፈልጋለሁ። ህዝቡ የተለየ ሰርቪስ የተለየ አገልግሎት አይጠብቅም። ወርቅ እንድናነጥፍ አይጠብቅም። የሚጠብቀው መታወቂያ ለማውጣት ተጨማሪ ገንዘብ ማይጠየቅ መታወቂያ ለማውጣት ዘመድ አዝማድ ማስደወል የማያስፈልገው ዜጋ መሆን ይፈልጋል። ይህንን ማረጋገጥ ከነበሩትም ከሚሾሙትም በጥብቅ መንግሥት የሚፈልገው መሆኑን በአንክሮ ማሳሰብ እፈልጋለሁ። ሁለተኛ፣ በቀይ መስመርነት የሚታይና ልናልፈው የማንችለው ጉዳይ በተደራጀና ባልተደራጀ ሁኔታ ህዝቡን እያሰቃየ ያለው የሙስና ሁኔታ ነው የሙስና ሁኔታ ራሳችን ባለመሳተፍ ብቻ ሳይሆን በምንመራው መስሪያ ቤት ለብክነት የሚዳረጉ ጊዜን፣ ገንዘብን፣ ንብረትን የሚያወድሙ ሁኔታዎች በጥብቅ ክትትል የመምራት ኃላፊነት ቀይ መስመር መሆኑና የተለየ ክትትል የሚሻው መሆኑን ለነበሩትም ለአዲሶቹ ማሳሰብ እፈልጋለሁ። ብክነት ሲባል ንብረትን የሚመለከት ይሆናል። ጊዜ ሲባል አላስፈላጊ ስብሰባዎችን የሚመለከት ይሆናል። ስብሰባ ማድረግ ስንፈልግ ቅዳሜና ወድ መጠቀም እንችላለን። ከስራ ሰዓት ውጭ መጠቀም እንችላለን። በተጨማሪ ጊዜ ሲባል አስፈላጊ የሆኑ የውጭ ጉዞዎችን ሰብሰብ ማድረግንም ይጨምራል። ትኩረት አድርገን ያለን ሀብት በሙሉ አሁን ያለውን ችግር ለመፍታት እንድናውል ይህ የተከበረው ምክር ቤትም ከዚህ አንጻር ከፍተኛ ክትትልና ቁጥጥር እንዲያደርግና አስፈጻሚ አካላትን እንዲደግፍ ከዚህ ውጭ ባሉ ችግሮች እየተደጋገፍ እየተጋገዝን የአቅም ውስንነት ካለም በተለያየ መንገድ እነዛን እየሞላን ለመሄድ የሚያስችል መሆኑን አዲስ ተሿሚዎች ነባር አመራሮችም በነዚህ ሁለት ጉዳዮች ጥብቅ ክትትል የሚደረግ መሆኑን በመገንዘብ በተሿሙ ማግስት ከሰራተኛቸው ጋር ዝርዝር ውይይት በማድረግ ሕዝቡ የሚያማረባቸውን ከባቢዎች እንዲፈጡ በዚህ ምክር ቤት ፊት ለማቅረብ እፈልጋለሁ የእንስሳትና አሳ ሀብት ሚኒስቴር ከእርሻና ተፈጥሮ ሀብት ሚኒስቴር ጋር በመዋሃድ የግብርናና የእንስሳት ሀብት ሚኒስቴር የሚል ሌላ መስሪያ ቤት ፈጥረዋል በዚህም መሰረት ጠቅላይ ሚኒስትሩንና ምክትላቸውን ጨምሮ 31 የነበረው የካቢኔ አባላት ቁጥር ከዛሬ ጀምሮ ወደ 30 ዝቅ ብሏል ከነዚህ የካቢኔ አባላት መካከልም 28ቱ ሚኒስትሮች ናቸው ጠቅላይ ሚኒስትር አብይ ዛሬ ያደረጉት የካቢኔ ሹምሽር የሚመለከተውም እነዚህን 28 ሚኒስትሮች ነው ከመካከላቸው አስራ ሁለቱ ባሉበት ኃላፊነት ቀጥለዋል። ስድስቱ በተመሳሳይ ኃላፊነት ወደ ሌላ የሚኒስቴር መስሪያ ቤት ተሸጋሽገዋል። እናም አዲስ የተሾሙት አስሩ ብቻ ናቸው። አዲስ ከተሾሙት መካከል የቀድሞው የፓርላማ አፈ ጉባኤና እስከ ዛሬ ደግሞ በቤልጅየም ብራስልስ የኢትዮጵያ ባለሙሉ ስልጣን አምባሳደር የነበሩት ተሾመቶ ጋር ይገኙበታል። የመንግስት ልማት ድርጅቶች ሚኒስትር በመሆን የተሾሙት የሆዴድ ማዕከላዊ ኮሚቴ ጽህፈት ቤት ምክትል ኃላፊ አቶ ብርሃኑ ጸጋዬ ደግሞ ጠቅላይ አቃቤ ሕግ ሆነው ተሹመዋል። ከአንድ ሚኒስቴር መስሪያ ቤት ኃላፊነት ወደ ሌላ ከሄዱት ወይም ከተሸጋሸጉት መካከል ደግሞ እስከ ዛሬ ድረስ መከላከያ ሚኒስትር የነበሩት ሲራጅ ፈጌሳ የትራንስፖርት ሚኒስትር፣ የማዕድን ነዳጅና የተፈጥሮ ጋዝ ሚኒስትር የነበሩት አቶ ሞቱማ መቃሳ ደግሞ የመከላከያ ሚኒስትር ሆነዋል። የመንግሥት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስትር በመሆን የተሾሙት ደግሞ የትራንስፖርት ሚኒስትር የነበሩት አቶ አህመድ ሺዴ ናቸው። በዚህም መሰረት አቶ አህመድ በኦሮሚያ ክልል በሌላ ኃላፊነት የተሾሙትን ዶክተር ነገሪ ሌንጮን ይተካሉ። በጠቅላይ ሚኒስትር ጽህፈት ቤት በሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ የነበሩት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤም የካቢኔ አባል በመሆን የግብርናና የእንስሳት ሀብት ሚኒስትር ሆነው ተሹመዋል። የገንዘብና የኢኮኖሚ ልማት ሚኒስትር ዶክተር አብርሃም ተከስተ፣ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለና በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ አስመላሽ ወልደ ስላሴ ደግሞ ባሉበት ከሚቀጥሉት መካከል ናቸው። ጠቅላይ ሚኒስትሩ ይፋ ያደረጉት ይህ የመጀመሪያ የካቢኔ ሹምሽር የተለያዩ አስተያየቶችን እያስከተለ ነው። ከእነዚህ አስተያየት ሰጪዎች አንዱ የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ አዲስ ነገር አላየሁም ብለዋል። ተሿሚዎቹ የተመረጡት በጠቅላይ ሚኒስትሩ በራሳቸው ብቻ ሳይሆን በክልሎች ጭምር እንደሆነ ይገምታሉ እ ምን ብትጩል ልንገርህ እኔ የምለው ብዙ ለውጥ አላየው። ሰዎቹ ተቀየሩት ማለት ነው። ስለዚህ ምርጫው ሙሉ በሙሉ ምናልባት እሳቸው ፍቃደ ብቻ የሆነ አልመሰለኝም። ምክንያቱም አንድ ሁለት የቀድሞ ሚኒስትሮቹን ደግሞ ክልሉ ስለሚፈልጓቸው ተነስተዋል እና በምትካቸው ሌላ ረኩ ይላሉ። ስለዚህ እንግዲህ ከፌደራሉ ደረጃ ላይ አላትነት ነው ብቃት አላቸው የተባሉቱ ከመስጠት ክልሎቹ አስፈልገው ወገሌን እንፈልገዋለሁ ማለት እንደሚቻልም ከንግግራቸው ማዳመጥ እያለሁ። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም አብዛኛዎቹ ሚኒስትሮች አዲስ አይደሉም በሚለው ሀሳብ አይስማሙም። በተለይም ከውጤታማነት ማነት አንጻር ችግር አለባቸው የተባሉ የህዝብ ጥያቄን በአግባቡ በመመለስ መልካም አሰራርን በማረጋገጥ እና ትራንስፎርሜሽኑን በማረጋገጥ ከሙስናና ብክነት የጸዳ አሰራርን በማጠናከር እና አመራር አንድነትን ፈጥሮ ተግባራትን በማከናወን ረገድ ያሉበትን ሁኔታ በዝርዝር ከፈተሸ በኋላ እነዚህ ሰዎች አሁን ካሉበት መስሪያ ቤት ወደ ሌላ ቦታ ቢሄዱ የበለጠ ሊሰሩ ይችላሉ ብሎ ያመኑባቸው እንዲሸጋሸጉ ተደርገዋል። ተነስተው በምትካቸው ሌሎች አዳዲስ አመራሮች ቢመጡ ይሻላሉ የተባሉትን አስር የሚሆኑ አዳዲስ አመራሮችን አምጥተዋል። አስራ ሁለት የሚሆኑ ደግሞ በነበሩበት ስራ የተሻለ ውጤት እያስመዘገቡ ስለሆነ ባሉበት እንዲቀጥሉ ነው የተወሰነው ይህ ማለት በአጠቃላይ ከአንድ ቦታ ወደ ሌላ ቦታ ሲዘዋወርም አዲስ ነው የሚሆነው ለዛ ቦታ ያ የተሾመው ሚኒስትር አዲስ ነው የሚሆነው በአጠቃላይ ስታይ ከ12 ከ28 የሚኒስትር ደረጃዎች ወይም የካቢኔ የሚኒስትር ደረጃዎች 12ቱ ሲቀሩ 16 ላይ ለውጥ ተደርጓል ማለት ነው ይሄ ትልቅ ለውጥ ነው ተደርጎ መወሰድ ያለበት በትልቅ ለውጥነቱ ነው እንጂ አነስተኛ ነው በሚል መደረግ የለበትም። በመሰረቱ ስር ነቀል ለውጥ ነው። አንድ የመጨረሻ ጥያቄ ላንሳ፣ አቶ ማኑኤል እንግዲህ ከዚህ በፊት የተሿሚዎች ስም ዝርዝር ለፓርላማ ወይም በሕዝብ ተወካዮች ምክር ቤት ሲቀርብ ከሚዘረዘሩት ነገሮች አንዱ ብሔር እየተባለ ይጠቀስ ነበረ። አሁኑ ላይ ብሔር የሚል ነገር አልተጠቀሰም። ይህ ምክንያቱ ምንድን ነው? እንግዲህ ዋናው ጉዳይ ይሄ የካቢኔ አባላት መላ ሀገሪቱን የሚያገለግሉ በመሆናቸው ሁሉንም የሀገሪቱን ህዝቦች በእኩል አይን የሚያዩ ሁሉንም አካባቢዎች እንደየአካባቢ አካባቢ ህዝብ በማየት የሚፈለግባቸውን ኃላፊነት ሊወጡ ይችላሉ ተብሎ ታምኖባቸው የመጡ መሆናቸው ትልቁን ቦታ የሚይዝ ነው የሚሆነው። የካቢኔ ቦታዎች ውስን ከመሆናቸው አንጻር በብቃት ሁሉንም የሚያገለግሉ መምጣት እንዳለባቸው ታምኖበት የተሰራ አድርጌ ነው የምወስደው። ከ2007ቱ አገር አቀፍ ምርጫ በኋላ በኢህአዴግ የሚመራው መንግስት አዲስ ካቢኔ ወይም ሹምሽር ይፋ ሲያደርግ ያሁኑ ለሶስተኛ ጊዜ ነው። የኢትዮጵያ የህዝብ ተወካዮች ምክር ቤት በዛሬ ውለው በሂደት ሲታይ የቆየውን የአፈ ጉባኤ አባዱላ ገመዳ የመልቀቂያ ጥያቄም ተቀብሏል። በምትካቸውም ወይዘሮ ሙፈሪያት ካሚልን መርጧል። ወይዘሮ ሙፈሪያት የኢትዮጵያን ፓርላማ በአፈ ጉባኤነት ለመምራት ባለፉት 27 ዓመታት ውስጥ የመጀመሪያዋ ሴት ሆነዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። I'm going to go to the away. i to the Mi is a goh bala, mi andaliyerohe, mi andu shing. Te buzo, te buzo, te buzo agunta spizo. Te buzo, te agunta tu. Yah magasitu magasi ju biya Tina huba mnera tinabuta dubo yera biya fani huba mnera tinabuta dubo yera si badala holiwa ayid yaa sii huraysamiyaydan warar ka haynin miyaan isago hubaala miyaan daliyaroo helaynin ian s loogu eeg በየመን የሚገኙ በመቶዎች የሚቆጠሩ ስደተኞች በመንግስታቱ የጸጥታ ኃይሎች እየታፈሱ በመታሰር ላይ መሆናቸውን በየመን የሚኖሩ ስደተኞች ገለጹ። አብዛኞቹ ታሳሪዎች ኢትዮጵያውያን እንደሆኑም ተናግረዋል። የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዎች ከትላንት በስቲያ ባወጣው ዘገባ መሰረት በየመን መንግስት በሚያስተዳድራቸው እስር ቤት ውስጥ የሚገኙ በርካታ ስደተኞች በከፍተኛ ድብደባና መደፈር አደጋ ውስጥ መሆናቸውን የዓይን ማኞችን ቃል በማካተት ገልጿል። መስታወት አረጋው በየመን ሰነአ የሚገኙ ስደተኞችን እንዲሁም በእስር ላይ ያሉ ኢትዮጵያውያንን አነጋግራ ተከታዩን ዘግባለች። ከየመን እስር ቤት በቅርቡ ከተፈቱት ስደተኞች መካከል አንዱ ለመብት ተሟጋች ድርጅት ለሂዩማን ራይትስ ዎች እንደገለጸው በእስር ቤት ውስጥ በብረትና በእንጨት ዱላ ክፉኛ እንደተደበደበ፣ እጅና እግሩ የኋልዮሽ ለቀናት እንደታሰረ፣ በተደጋጋሚ እንገልሃለን ወይም ወደ ሀገርህን የምንመልስህ የሚል ማስፈራሪያ እንደደረሰበት ገልጿል። በርካታ በየእስር ቤቶቹ የሚገኙ ስደተኞች የያዙትን ገንዘብና የግል ንብረቶቻቸውን በእነዚሁ የየመን መንግሥት የጥበቃ አካላት እንደተቀሙም ገልጿል። ጋዜጠኛ ግሩም ተክለ ሃይማኖት በየመን በስደተኝነት ለአመታት ኖሯል። እሱን ጨምሮ በስደተኞች ላይ የሚደርሰውን እንግልትና የየመን መንግስት በቅርቡ ስደተኞችን ከየመንገዱ እያፈሰ በማሰር ላይ እንደሚገኝ ገልጾልናል። ይሄ በ2018 ከገባት ጀምሮ ግን በየመንገዱ ትያዣለሽ። የዩኤንኤችሲአር መታወቂያ ወይም ስደተኝነት ሪፊውጂ ማንዴት ወረቀቱ ምንም አይነት አገልግሎት አይሰጥሽም። እሱን እንኳን ስትሰጫቸው መንገድ ላይ ይሄ ምንድን ነው ብለው ነው የሚጥሉት። ፖሊሶቹም ሆኑ እነዚህ የሁቲ አማጺያን እንትኖች ሊቀበሉ አይችሉም። ማስፈራራት፣ መንገላታት በየ ከየመንገዱ ተይዘች ተይዘሽ ኪስሽ ተፈትሾ ሞባይልሽን ተወስዶብሽ የምትይጅበት ሁኔታ ነው ያለው። ይሄ በቀን ውስጥ ሶስት ሰዓት አራት ሰዓት ምናምን ፖሊሶች ናቸው ማለት አትሺም። ምክንያትስ ብትይ የወታደር ልብስ የለበሰው በሙሉ ፖሊስ አይደለም። ለምሳሌ እኔ አሁን ባለፈው የዛሬ ሀያ ቀን አካባቢ በመሳሪያ አስፈራርተው ዘርፈውኛል። የወታደር ልብስ የለበሱ ናቸው፣ ክላሽ የያዙ ናቸው። በዛ ላይ ሽጉጡን ሳይለንሰር ገጥመውለት ድምፅ አልባ ነው። ደስ አድርጎች ብሄድ እንኳን ራሱ የአገሪቷን ዜጋ እንኳን እዛ እየመቱ እየዘረፉ ነው ያሉት። በቃ እያስፈራሩ በጦር መሳሪያ እያስፈራሩ ተዘርፈዋል። ይሄ በየቦታው ተይዘው የሚደፈሩት ምን የሚሉትን ምን ብዬ መናገር እንደምችል እንኳን አላቅ። አሁን ሰሞኑን በአጠቃላይ እስ ስደተኞች አምልጠዋል ፖሊስ ደብድበውት በሚል ሰበብ ከሀገር ውስጥ ጉዳይ ሚኒስቴር የወጣ መግለጫ ነው ተብለው ስደተኛ ኢትዮጵያውያን በሙሉ እየታፈሱ እየታሰሩ ነው ያሉት፣ እየታሰሩ ይህንም እያስለቀቀ ነው ያለው መልሶ። ኢሚግሬሽን እስር ቤቱ በአንድና በሁለት ፖሊስ የሚጠበቅ አይደለም። በቀን ውስጥ ከመቶ በላይ ፖሊሶች የሚዘሩ ሶስት ዙር በግንብ የታጠረ ነው። እንዴት አድርገው ነው ፖሊሲ ደብድበው የሚያመልጡት? ከዛ ውስጥ ከዛ በፊት እኮ ፖሊሲ ደብድበው ሊያመልጡ ብለው አስራ አንድ ልጆች ተገለዋል። እንዴት አድርገው ነው ሀምሳ የሚያመልጡትና ነው በየቦታው አበሻን እያፈሱ እንዴት እንትን የሚሉት? ይሄ ውሸት ነው። አሁን የጦርነቱ ሁኔታ እንዴት ነው? የጦርነቱ ሁኔታ እርግጥ በጣም ተሰቅጣጭ ነው። ምክንያቱም እዚህ ሰንአ ከተማ ውስጥ ለጊዜ ጸጥ ብሏል። አሁን ሁሉም ነገር ሰንአ ከተማን እየተዋጉት ያሉት በኢኮኖሚ ነው። ከተማውን ሙሉ ለሙሉ ከባው፣ ፔትሮልም፣ ጋዝም ምንም እንዳይገባ አድርገው ህዝቡ በረሃብ እያለቀ ነው ያለው። እያንዳንዱ ነገሮች በሶስት ጥፎ ዋጋ እየጨመሩ ነው ያሉት የዶላር ዝርዝሩ መውደቅ ራሱ እያንዳንዱ የሚሰራበት ዋጋ ሚስ እንዲሆን ነው ያደርገው። ከዚህ ደግሞ ኢትዮጵያውያኑ ወደ ሀገራችን እንገባለን ብለው በአደን በኩል እንኳን ሲሄዱ አደን መንገድ ላይ እየተደፈሩ እየታገቱ፣ ደግሞ ገንዘብ ክፈሉ፣ ከኢትዮጵያ አስልኩ፣ ከዘመዶቻቸው አስልኩ እየተባሉ በጦር መሳሪያ እየታገቱ ምን ያሉ እያሉ ነው ያሉትና ስደተኛው እዚህ የምናይኖር እሳት ሆኖበታል። ወጥቶ ወደ ሀገሩን ሲሄድ ደግሞ መንገድ ላይ መታገት፣ ገንዘብ አስልኩ መባል፣ መደፈር፣ መደብደብ እስር ቤት ውስጥ አንድ አንድ ዳቦ ብቻ እየበሉ ምናምን ነገር ሰ አስራ አራት ቀን ታስረው ኢትዮጵያ የገቡ ልጆች አሁን ቅርብ ቀን አሉ። እና ለእስረኛው በጣም ስቃይ ሆኖበታል። በየጊዜው ይሄው ነው አይወይም በየጊዜው ያሳፍራል። በየጊዜው ደግሞ ከየቦታው ተይዘው ይመጣሉ። ኢትዮጵያውያኑ መምጣታቸውንም አላቋረጡም። ይህ ቦታው ላይ የያዟቸው ሁቲ አማጽያን ለእነሱ እንዲዋጉ ያደርጓቸዋል። የፕሬዚዳንቱ ደጋፊዎች የአብዱረቡ ደጋፊዎች ይዘው ለእነሱ እንዲዋጉ ያደርጓቸዋል። ይሄ ማሪብ ምናምን የሚባሉ በጎሳ በጎሳ ደግሞ የሚዋጉ አሉ እነሱ በሙሉ እየያዙ ለራሳቸው ተዋጊ ያደረጓቸዋል። ኢትዮጵያውያኑ በጦርነቱም ላይ እየረገፉ ነው። ተውራ የሚባል ሆስፒታል ውስጥ ብቻ አሁን እንኳን በዚህ ከገባ ማለት ነው የገባ ሀያ ሰባት ኢትዮጵያውያኑ ሬሳ አለ። በየጦርነቱ በየቦታው እየረገፉ ያሉ ማለት ነው። ከመተው ቆስሎ የሚመጡ ቁስለኞች ብዛት እኮ በየሆስፒታል ውስጥ ያሉት ኢትዮጵያውያን ብዙ ናቸው በጣም። በተለያዩ የየመን የስደተኛ ማቆያ ጣቢያዎችና እስር ቤቶች ውስጥ ቁጥራቸው ከፍተኛ የሆኑ ስደተኞች በእስር ላይ ይገኛሉ። ጉዳያቸውን የሚከታተልም ሆነ የት ወደቃችሁ ብሎ የሚጠይቅ አካል እንደሌለ ይናገራሉ። ሰላም ለማ ሰንአ በሚገኘው አንዱ የስደተኛ ጣቢያ ውስጥ ከታሰረች አንድ ወር አልፏታል። ሰምተው ድምፅ ሰምተው እየጮሁ ነው። ሚሳይል ሚሳኤል እየተወደቡ እየተወደቡ ነው። አጠገባችን ና ሶስት ደግሞ እየጮሁ ነው። የት ነው ያለሹ? አሁን የት ነሽ? የት ነሽ? ንገሪኝ የት እንዳለሽ። እኔ ይህን ቦታ ስንዓ ውስጥ እጃዋዛት ይውሉታል በአረብኛ። እኛ ደግሞ እህተሽን ይመስለኛል ከሰሰጥኝን ከአሰሪዎች ጋር ተጣልቼ የምሄድበት ቦታ አተን ወደዚህ ያመጡኛል። ስለዚህ አሁን ታስረሻል። እስር ቤት ነው ያለሽው ወይስ ማቆያ ጣቢያ? እኔ እስር ቤት ውስጥ ነው ያለሁት፣ ኢሚግሬሽን ውስጥ ነኝ ያለሁት። እሺ፣ ከአንቺ ጋር ምን ያህል ሰዎች ታስረዋል? ሴቶቹ ልጃገረዶች ግን ከአስራ ስምንት በታች የሆኑ አምስት ለ ሰባሽ አይደለ እኔ እድሜ ሀያ ነው። በአጠቃላይ በግምት ስንት ትሆናላችሁ? አሁን እሱ ጋር ያላችሁት አንድ ላይ የታሰራችሁት ከባቢ ሀያ እናቶች ይሆናሉ። በከነ እንትኑ ከባቢ ሀያ አምስት እንሆናለን፣ ያለ ህጻናት ማለት ነው። ሀያ አምስት ትሆናላችሁ? ሴቶቹ ማለት ነው። ሴቶቹ ብቻ ከታሰርሽ ስንት ጊዜ ሆነሽ? አሁን ወር ነው ከታሰርኩኝ፣ አንድ ወር እና እኔና የአምስቱ ልጃገረዶች አንድ ወር ሆኖናል። ገባሽ አይደለም? እነዚህ እናቶች ከታሰሩ ዘጠኝ ወር ሆኗቸዋል። ለገባት ለገባት እየተባሉ እስካሁን ድረስ አሉ። አምስት ወር ምናምን አካባቢ የተሰጣቸውን ምርት የኢትዮጵያን መንግስት ልጆቻቸው አይቀበልም የሚል ትእዛዝ ነው የሰጣቸው። ከነ እየተባሉ ነው። አገሪቷን አሁን እንደምትሰሩ ያለ ሰው ምሳል እንደ ዛብ እየወረደ ነው ያለው። ምን እየጠበቅን ነው? ያው የኛ ጥያቄ በእስር ላይ የሚገኙና ወደ ሀገራቸው ለመመለስ ጥያቄ ካቀረቡት በርካታ ኢትዮጵያዊ እናቶች መካከል ዛሀራ አደም አንዷ ናት። ያለችበትን ሁኔታ ገልጻልናለች። አመት ሆነን ከያዘኝ በኋላ አመት ሆነን። የት ነው የያዟችሁ? ሰኖ ይባላል። የምን ይወ ልጆቹ መግባት አችልም ልጆቹ መያዘት መግባት አችልም ሀገርሽ አይቀብልም ይባላል። አይ ኦ ኤም አለ ዩ ኤን ኤች ሲ አር አለ ለዛ አላመለከትሽም ይወ አይ ኤም የሚባል አሁን ያትገባላቸው ይባላል። ይትገባላቸው ይባላል። ምንም መሰል ምንም ጥያቄ የላትም። ዝም ብሎ ነው ቁጭ ያለን ስደተኞችን በተመለከተ የሚያነጋግራችሁ ማንም ሰው የለም፣ የለም፣ የለም። ቁጭ ብለን ነው እስር ቤት ያው፣ እናቶች አሁን እንደ ነገሮች ነው ሁኔታቸው። አሁን ጥያቄያቸው እኛ ጊዜ እየገደል ነው የራሳችን ጊዜ ገለን የልጆቻችን ጊዜንም እየገደል ነው። አስር የዘጠኝ ዕድሜ ላይ የአስር ዕድሜ ላይ ልጅ ያለው ሰው ነው። በኒውዮርክ መሰረቱን ያደረገው የመብት ድርጅት ሂውማን ራይትስ ዎች በዚህ ሳምንት ባወጣ የሚያወጣው ዘገባ የየመን መንግስት የጸጥታ ኃይሎች በፍልሰተኞችና የፖለቲካ ጥገኝነት ጠያቂዎች ላይ የጭካኔ ይዞታ፣ አስገድዶ መድፈር እና የዘፈቀደ ግድያ ይፈጽማሉ ብሏል። ድርጅቱ አክሎም ስደተኞቹ ጥገኝነት እንዳይጠይቁ ተከልክለዋል ብሏል። በዚህ አስቸጋሪ መንገድ ህይወታቸውን አደጋ ላይ ጥለው የመጡ አብዛኛው ከአፍሪካ ቀንድ የሆኑ ስደተኞች ያለፈቃዳቸው ተገደው በመመለስ ላይ ናቸው ብሏል። የየመን የሀገር ውስጥ ጉዳይ ሚኒስትር በዚህ ወር መግቢያ ላይ በጻፉት ደብዳቤ በተለይ የመብት ጥሰቱ እንደተፈ የተፈጸመበት የተዘገበውን የስደተኞች ማቆያ ጣቢያ አዛዥ ከስራቸው ማንሳቱን እና እርምጃ ለመውሰድ እየተዘጋጀ መሆኑን ለመብት ድርጅቱ ገልጿል። ስደተኞቹም ወደ ሌላ ስፍራ መዛወራቸውን ነው የየመን መንግስት ያስታወቀው። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻቸውን ሁልጊዜ እንቀበላለን። ሀሽታግ ጋቢና ቪኦኤም በመጠቀም በትዊተርም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማእግዜር ነን። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። sa galle America